Start the conversation with your new audience today. Email sales at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። በጅሮንድ ቻልመርስ የአውስትሬልያ መጪ የመጣኔ ሀብት እድገት ትንበያን አለዝበው ገለጡ። በሲድኒ ቦንዳይ ጃንክሽን የገበያ ማዕከል በስለት ወቅታ የነበረችው የ9 ዓመት ሕፃን አገግማ ከሆስፒታል ወጣች። የአውስትራሊያ እግር ኳስ የ2026 እስያ ዋንጫ ውድድር የሚካሄድባቸውን ክፍለ አገራት አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ በጅሮንድ ጂም ቻልመርስ የአውስትሬልያ ምጣኔ ሀብት ከበለጸጉት አገራት ጋር በንጽጽሮሽ ያሳያል ተብሎ የተገመተው የተገመተውን ትንበያ አስመልክተው አታያቸውን አለዝበዋል። አቶ ቻልመርስ ለአውስትሬልያ ምጣኔ ሀብት ተረፈ ፈሰስ የምጣኔ ሀብት እድገት የሳሳ ለመሆን ግድ የሚያሰኙ አስባቦች ናቸው ያሉትን ሲገልጡ በሰሜን አሜሪካ የዋጋ ግሽበት ምናር፣ የቻይና የምጣኔ ሀብት አዝጋሚ መሆን፣ በመካከለኛው ምስራቅና ምስራቃዊ አውሮፓ ውጥረቶች መባባስ የምርት ውጤቶች አቅርቦቶች መነጣጠልና የሉላዊ ምጣኔ ሀብት መለወጥ ዋነኛ ምክንያቶች ናቸው ብለዋል። በሲድኒ ቦንዳይ ጃንክሽን ዌስትፊልድ የገበያ ማዕከል ውስጥ ከእናቷ ጋር በስለት የተወጋችው የዘጠኝ ወር ሕፃን አገግማ ከሆስፒታል ወጥታለች። ምንም እንኳ ሕፃኒቱ አገግማ ከሆስፒታል ብትወጣም በቤት ውስጥ ሆና የሕክምና እርዳታ በቀጣይነት እንደሚሰጣት የኒው ሳውዝ ዌልስ ጤና ሚኒስትር ራያን ፓርክ ገልጠዋል። ቅዳሜ ኤፕሪል 13 ሚያዝያ 5 ከቀትር በኋላ ሲድኒ ቦንዳይ ጃንክሽን ዌስትፊልድ የገበያ ማዕከል ውስጥ በደረሰው የጩቤ ጥቃት የ38 ዓመቷን የሕፃኒቱን እናት አሽሊ ጎድን ጨምሮ ስድስት ሰዎች ተገለዋል፣ 12 ቆስለዋል። የተቃዋሚ ቡድን መሪ ፒተር ዳትን የናሽናልስ ሊበራል ቅንጅት የኒውክሊየር ፖሊሲን ይፋ ከማድረግ በመዘግየታቸው ወቀሳዎች እየተሰነዘሩባቸው ይገኛል። ዝርዝር መረጃዎችን ያካተተ የኤነርጂ ፖሊሲ ከሜይ በጀት በፊት ይፋ ይሆናል ተብሎ የታሰበ ሲሆን ለመዘግየቱ ከፊል አስባብ የሲድኒ የስለት አደጋ ነው ተብሏል። ዝርዝር የፖሊሲ መረጃዎቹ የኒኩሌር ጣቢያ የሚቋቋምባቸውን ስፍራዎችና የሚጠይቁትን ወጪዎች ያካተቱ እንደሚሆን ይጠበቃል። የሌበር ፓርቲ ምክር ቤት አባል ማቲስልዌይት አውስትራሊያውያን የኒኩሌር ፖሊሲው ያካተታቸውን ዝርዝሮች ማወቅ እንደሚሹ ሲናገሩ ይህ የእነሱ ዋነኛ ፖሊሲ ነው፣ እናም የአውስትሬሊያ ሕዝብ ፖሊሲው ምን እንደው የማወቅ መብት አለው። በተለይም ቅንጅቱ የኒውክሌር ጣቢያዎችን የት ለማቆም እንዳሰበ ብለዋል። የኒው ሳውዝ ዌልስ ፖሊስ ባለፈው ሳምንት በቤተ ክርስቲያን አካባቢ ብጥብጥ ፈጣሪነት ተጠርጣሪ የሆኑ 12 ሰዎችን ምስል ይፋ አድርጓል። በብጥብጡ ወቅት በደርዘኖች የሚቆጠሩ የፖሊስ አባላት ጉዳት ደርሶባቸዋል። ለረብሻውም አስባቢ የሆነው የአሲሪያን ኦርቶዶክስ ቤተ ክርስቲያን ጳጳስ ማሪ ኢማኑኤልና ቄስ አይዛክ ሮየል ቤተ ክርስቲያን ውስጥ በስለት መወጋታቸውን ተከትሎ ነው። ከረብሻው ጋር በተያያዘ አምስት ሰዎች በፖሊስ ቁጥጥር ስር የዋሉ ሲሆን አምሳ ተጨማሪ ተጠርጣሪዎች በፖሊስ እየተፈለጉ ነው። ሁለት ይፋ የሆኑ የሕዝብ አስተያየት ስብስቦች ዋነኛ ፓርቲዎቹ ሌበርና ሊብራል በተቀራራቢ ደረጃ ላይ እንደሚገኙ አመላከቱ። በሕዝብ አስተያየቱ መሠረት ሌበር 51 ለ49 ፐርሰንት እየመራ ሲሆን በግለሰብ ደረጃ የተሻለ መሪ በመሆን ጠቅላይ ሚኒስትር አንቶኒ አልቤኒዚ የተቃዋሚ ቡድን መሪ ፒተር ዳትንን 48 ለ38 ፐርሰንት በሆነ ውጤት ተመራጭ መሪ አድርጓቸዋል። ይህንኑ የሕዝብ አስተያየት ውጤት አስመልክተው የተፈጥሮ እንክብካቤ ሚኒስትር ታንያ ፕሌበርስ ለቻናል ሰባት ሲናገሩ ፓርቲያቸው ሌበር የኑሮ ውድነት ቀውስን ለመቋቋም የተቻለውን ሁሉ እያደረገ እንዳለ ጠቁመዋል። አያይዘውም እኛ ደመወዝ እንዲጨምር እንሻለን፣ እናም በሌበር አስተዳደር ከፍ ብሏል። እኛ ሰዎች ዝቅ ያለ ግብር በመክፈል ገበያቸው ከፍ እንዲል እንሻለን ይህም በአሁኑ በጀት የሚሆን ይሆናል። እንዲሁም እኛ በመብራት ክፍያ ድጎማ፣ ዝቅተኛ የመዋለ ሕፃናት ክፍያዎች፣ ርካሽ መድኃኒቶች፣ ሐኪም ዘንድ ቀርቦ ለመመርመር ርካሽና ቀላል እንዲሆን፣ ተጨማሪ የወሊድ ፈቃድ፣ ነፃ የቴፍ ትምህርት፣ ለቤት ክራይ ተጨማሪ ድጋፍን በአቅም ተመጣጣይ ለሆነ ቤት እገዛን በማድረግ የኑሮ ውድነት መቋቋሚያ እርምጃ ትኩረቶችን አድርገናል ብለዋል። ሚኒስትር ፕሪበርስክ ቀደም ሲል ትዊተር በመባል የሚታወቀው ኤክስ ማኅበራዊ ሚዲያን የሲድኒ አሲሪያን ቤተ ክርስቲያን የስለት ጥቃት ቪዲዮ አለነሳ ማለትን አስመልክቶ አሳሳቢ መሆኑን ተናግረዋል። የኤክስ ባለቤት ኢሎን ማስክ የአውስትሬልያ መንግሥትን በፍርድ ቤት ሊሟገቱ ዝግጁ መሆናቸውን ቀደም ሲል የተናገሩ ሲሆን በመንግሥት በኩል የማኅበራዊ ሚዲያ ሕጎች ዙሪያ ክለሳ ለማድረግ ማሰቡንም አመላክተዋል። የፍልስጤም ሲቪል መከላከል በደቡባዊ ጋዛ ከተማ ካህን ዩኒስ ውስጥ መቶ ሰማንያ በጅምላ የተቀበሩ አስከሬኖችን ማግኘቱን አስታወቀ። አስከሬኖቹ የተገኙት በናስር የሕክምና ማዕከል ጀርባ ሲሆን ተገድለው የተቀበሩትም በእስራኤል ወታደሮች መሆኑ ተመልክቷል። የተወሰኑ አስከሬኖች ራቆታቸውን የተቀበሩ ሲሆን ግርፋቶችና ጉስቁልና የደረሰባቸው መሆኑም በሪፖርቱ ተካቷል። የእስራኤል መከላከያ ኃይል ሪፖርቱን እንደሚያጣራ አስታውቋል። የአውስትሬሊያ እግር ኳስ የ2026 የእስያ ዋንጫ የሚካሄድባቸውን ክፍለ አገራት አስታወቀ። በዚሁም መሠረት ኒው ሳውዝ ዌልስ ኩዊንስላንድና ምዕራብ አውስትሬሊያ ለውድድሩ ተመራጭ ክፍለ አገራት ሆነዋል። ተወዳዳሪ ቡድናቱ 12 ሲሆኑ በሦስት የተለያዩ ቡድኖች ተመድበው የሚወዳደሩ ይሆናል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ42 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባያት ትንበያ እናሰማለን። ፐርስ በአብዛኛው ፀሐብማ ሆኖ ይውላል። ዝቅተኛ 10፣ ከፍተኛ 22። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 26። ሜልበርን በአብዛኛው ፀሐብማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 24። ሆባርት ሊያካፋ ይችላል። ዝቅተኛ 9፣ ከፍተኛ 21። ካምብራ ፀሐብማ ሆኖ ይውላል። ዝቅተኛ 5፣ ከፍተኛ 23። ሲድኒ ፀሐብማ ይሆናል። ዝቅተኛ 14፣ ከፍተኛ 27። ብሪስበን ብራ ይሆናል። ዝቅተኛ 18 ከፍተኛ 26። ዳርዊን በአብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 23 ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 13 ከፍተኛ 24። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በጅሮን ቻልመርስ የአውስትሬልያ መጪ የምጣኔ ሀብት እድገት ትንበያን አለዝበው ገለጡ። በሲድኒ ቦንዳይ ጃንክሽን የገበያ ማዕከል በስለት ወቅታ የነበረችው የዘጠኝ ዓመት ሕፃን አገግማ ከሆስፒታል ወጣች። የአውስትሬልያ እግር ኳስ የ2026 እስያ ዋንጫ ውድድር የሚካሄድባቸውን ክፍለ አገራት አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።